ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ፣ ከአሜሪካ ድምፅ። ዛሬ አብራችሁን ካመሻችሁ ቀጣዮቹ ጉዳዮች ይቀርቡላችኋል። የእኔ ታሪክ በአሁኑ ሰዓት በዋና ከተማ ዋሽንግተን ካሉ አመራሮች እጅጉን ይለያል። የተወለድኩት ኢትዮጵያ ውስጥ በኦሮሚያ ቀርሳ ከሚባል አካባቢ ባለች እጅግ ገጠራማ መንደር ውስጥ ነው። የሰማናት አማኔ በዳሶን ነው። አማኔ በዩናይትድ ስቴትስ ሚኒሶታ ግዛት ውስጥ ሚኒያፖሊስ ከተማ ለምክር ቤት አባልነት ወይም ሕግ አውጭነት እየተወዳደረች የምትገኝ ትውልድ ኢትዮጵያዊ ናት። ስለ ሕይወት ጉዞዋ በምሽቱ ትነግረናለች። ፍጭት የሌለበት ግጭት የሌለበት ቦታ መቃብር ብቻ ነው። ምንድነው ችግር የሚሆነው ይሄ ልዩነቶች፣ እነኚህ ችግሮች አላስፈላጊ ግጭቶች ተቀይረው የሰው ሕይወት ሲወስዱ አሁን ደግሞ የሰማናቸው ዶክተር አሰግድ ወርቃለማው ሐብተወልድን ነው። ይቅርታ፣ እሳቸው በተለያዩ የዩናይትድ ስቴትስ ግዛቶች እየዞሩ የአመራር ጥበብ ስልጠናዎችን ይሰጣሉ። አነቃቂ ንግግሮችን አድራጊ፣ የመድረክ አስተባባሪ እና ደራሲም ናቸው አውንታዊ አስተሳሰቦችን ለማበልጸግ ወጣቶች ሊተገብሯቸው ስለሚገቡ መላዎች በምሽቱ ይነግሩናል። እነዚህና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታሙ ስዩም አቀርባለው። ኤልያስ አስማሪ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። ኤደን ፍጭት የሌለበት ቦታ መቃብር ብቻ ነው ምንድን ነው ችግር የሚሆነው ይሄ ልዩነቶች እነኚህ ችግሮች ፖሊስ ኮሚሽነር አባ ካያሪ ከባለፈው አመት ነሐሴ ወር ጀምሮ በዩናይትድ ስቴትስ ካሉ ሰዎች ጋር ገንዘብ በጥቁር ገበያ በማገላበጥ ተጠርጥረው ከስራቸው ታግደው እንደነበር የናይጄሪያ ፖሊስ አስታውቋል። ፖሊስ ሰኞ ዕለት ባወጣው መግለጫ ላይም ተጠርጣሪው የሙስና ከስነ ምግባር ውጭ የሆኑ እንቅስቃሴዎችና የአደንዛዥ እጽ መረጃዎች ተይዘውባቸዋል ብሏል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ ትላንት በየመን ያለው ሁኔታ አስከፊ ደረጃ ላይ ደርሷል ሲሉ በሚሊዮኖች ለሚቆጠሩ የመናውያን የቀረበው እርዳታ ማለ መለቁን አስታወቁ። ከታህሳስ ወር ጀምሮ የዓለም የምግብ መርሃ ግብር የምግብ አቅርቦትን ለ8 ሚሊዮን ሰዎች ቀንሷል ሲሉ ማርቲን ግሪፍስ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስታውቀዋል። አያይዘውም ከቀጣይ ወር ጀምሮ 8 ሚሊዮን የሚሆኑ ሰዎች የምግብ እደላው በመቀነሱ ምክንያት ምንም አይነት ምግብ አያገኙም ብለዋል። በየመን 21 ሚሊዮን የሚሆኑ ሰዎች ወይም አንድ ሶስተኛው ህዝብ የሰብአዊ ድጋፍ እርዳታን የሚሻ ነው። በዚህ የተነሳም የተባበሩት መንግስታት ድርጅት በዚህ በአውሮፓውያኑ በ2022 2022 ዓ ም ለየመን ድጋፍ የሚውል የ3.85 ቢሊዮን ዶላር እርዳታ ቢጠይቅም ለጋሾች ግን እስካሁን ድረስ አለመገኘታቸው ታውቋል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ትላንት ማክሰኞ ዕለት ሩሲያ ዩክሬንን የመውረሯ ነገር እጅግ እውነት ሊሆን የሚችል ነገር ነው ሲሉ አስታወቁ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን አስኪ የሆነ ውጤት እንዳይመጣ በውይይት እንዲቀጥሉ ሲሉም ጥሪ አቅርበዋል። ባይደን ሁለተኛው የዓለም ጦርነት መሰረታዊ ነገር ነበር፣ ነገር ግን ሩሲያ ዩክሬንን ማጥቃቷ የምርጫ ጦርነት ሲሆን ጦርነቱም ያለምንም ምክንያት የሚሆን ነው ብለዋል። ባይደን ይህንን የምለው ጸብ ለማጫር ሳይሆን እውነቱን መነጋገር አስፈላጊ ስለሆነ ነው ያሉ ሲሆን ፕሬዚዳንቱ አያይዘውም ሩሲያ ዩክሬንን በመጪዎቹ ቀናት አሊያም ሳምንታት ከወረረች ሰብአዊ ጉዳቱ ለዩክሬን ከፍተኛ ሲሆን ለሩሲያም ስልታዊ ዋጋ ያስከፍላል ብለዋል። ሩሲያ ዩክሬንን ከወረረች አለም አቀፍ የሆነ ውግዘትን ታስተናግዳለች። አለም በሙሉ ሩሲያ ሞትና ጥፋትን መምረጧን አይዘነጋም። ዩክሬንን መውረር ወደ ራስ ጦስ የሚሆን ጉዳት አለው ያሉ ሲሆን ዩናይትድ ስቴትስና አጋሮቿም በቆራጥነት ለዚህ ሁኔታ ምላሽ ይሰጣሉ ሲሉ ተናግረዋል። በሌላ ተቀራራቢ ዜና የሩሲያ ተቃዋሚ ተቃዋሚ መሪ አሌክሲ ናቫልኒ ትላንት ማክሰኞ ዕለት ከሞስኮ ውጪ በቅጣት ጉዳያቸው የታየ ሲሆን በማጭበርበርና ፍርድ ቤትን በመናቅ ተከሰዋል። አሌክሲ ናቫልኒ በዚህ ጉዳይ ጥፋተኛ ሆነው ከተገኙም የ15 ዓመት የእስር ፍርድ እንደሚጠብቃቸው ማወቅ ተችሏል። አድማጮች ለእሮብ ምሽት ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቤ መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁ ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችን ስለሆናችሁ በእጅጉ እናመሰግናለን። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አሁን ወደ ቀደመው ዝግጅት እንሻገር። ዶክተር አሰግድ ወርቅ ዓለማው ሀብተወልድ በተለያዩ የዩናይትድ ስቴትስ ግዛቶች እየዞሩ የአመራር ጥበብ ስልጠናዎችን ይሰጣሉ። አነቃቂ ንግግሮችን አድራጊ፣ የመድረኮች አስተባባሪና ደራሲም ናቸው። አዎንታዊ አስተሳሰቦችን ለማበልጸግ በወጠኑ የማህበራዊ መገናኛ ትምህርቶቻቸውም ይታወቃሉ። ኢትዮጵያ ውስጥ በተደጋጋሚ የሚታዩ አውዳሚ ወይም አሉታዊ ክስተቶችን ወጣቶች ሊኖራቸው ስለሚገባው ሚና ምልከታቸውን እንዲያጋሩ ቀደም ባለው ጊዜ ጠይቀናቸው ነበረ። ለወጣቶች ነገ ስንቅ ይሆናሉ ያሏቸውን ሀሳቦች ያጋሩናል። አስቀድመው ግጭቶችን በተመለከተ ያላቸውን ሀሳብ እንስማ። እኔ ግጭት በግጭት በራሱ ማስፈራት የለበትም ብዬ ነው ማምነው ምክንያቱም በሀሳብ መጋጨት፣ በምንመርጠው መንገድ ልዩነት፣ በፖሊሲ ልዩነት፣ በፕሮግራም ልዩነት ኖሮ በዛ ዙሪያ ላይ መፋጨት ህይወት እንዳለ ነው የሚያሳየው። ምንም ፍጭት የሌለበት ግጭት የሌለበት ቦታ መቃብር ብቻ ነው። ምንድን ነው ችግር የሚሆነው? ይሄ ልዩነቶች፣ እነኚህ ችግሮች፣ አላስፈላጊ ግጭቶች ተቀይረው የሰው ህይወት ሲወስዱ አገሪቷ ወደፊት እንዳትሄድ የሚያስችል ችግሮች ዕዳ ሲያመጣ ችግር ሲያመጣ መፈናቀል ሲያመጣ ነው። እና ግጭት መፍራት ሳይሆን ግጭቱን እንዴት አድርገን ነው ልዩነታችንን ፈተን የተሻለ ቦታ እንድንሄድ የሚያደርገው የው ግንኙነታችንን አጠናክረን የተሻለ ሀሳብ እየገዛ ወደ ተሻለ ደረጃ መሄድ እንዴት ነው የምንችለው ብሎ እዛ ላይ ትኩረት ቢሰጥ። እርግጠኛ መሆኖ ምንድን ነው አሁንም ሀገሪቷ ውስጥ በዚህ አስተሳሰብ የሚመሩ ወጣቶች እንዳሉ አምናለሁ። በዚህ ዙሪያ ላይ የሚሰሩ አደልት የሆኑ ሜንቶሮች፣ አስተማሪዎች፣ ቤተሰቦች እንዳሉ አውቃለሁ። ይሄንን ግን ማስፋት ነው እኛ ምድር ላይ እንዲሁም ፕሮ ሊደርሺፕ የሚባል ናን ፕሮፊት ኦርጋናይዜሽን ፋውንደር ነኝ እኔና ከአዲስ አበባ ዩኒቨርሲቲ ጋርም ተነጋግረን ባለፉት አይ ቲንክ ሶስት ሳምንታት ውስጥም ሁለት ወርክሾፕ ሰጠናል። ወጣቱን አስተሳሰቡን እንዲቀይር ኮሚኒኬሽን እንዲኖረው እርስ በርሱ እንዲነጋገር በጋራ ሰርቶ ዩኒቨርሲቲውን፣ ኮሚኒቲውን፣ ሀገሩ እንዲቀይር ወርክሾፖች እየሰጠን ነው ኦንደርግራውንድ ኢትዮጵያ ውስጥ እና ተጠናክሮ እንደዚህ አይነት ነገሮች ከቀጠሉ ወጣቱ ይህን ችግር ያልፈዋል ብዬ አምናለሁ። ከብዙ ወጣቶች ጋር በተለያዩ አሜሪካ ድምፅ መርሃ ግብሮች ምክንያት እንገናኛለን፣ እናውራለን። የሥርዓት ጥነት ችግር አለ፣ የግጭቶች ጉዳይ አለ፣ ያለመረጋጋቱ ጉዳይ አለ። ከሞላ ጎደል እነዚህ ነገሮች ተጠራቅመው በእነሱ ላይ የፈጠሩባቸው አሉታዊ ስሜቶች አሉ። በዚህ ውስጥም ሆኖ ግን በጎ ሀሳቦችን የሚያጎለብቱበት የራሳቸውን እጣ ለመወሰን የሚያስችሏቸው ብልሃቶች ይኖራሉ ወይ እንግዲህ እኔ ይሄ በጣም ወሳኝ ነ ጥያቄ ነው። ችግር መኖሩን፣ ስለ ችግሩ ማውራት፣ እንዴት ተፈጠረ፣ ማነው ችግሩን የፈጠረው፣ ማን ይፍታው የሚለው ላይ ከማተኮር ይልቅ እያንዳንዱ ግለሰብ በግሉ ምን ቢያደርግ ነው ይህን ነገር ቢያንስ በራሱ ህይወት፣ በቤተሰቡ ህይወት፣ በሱ ፕሮፌሽን ላይ ለውጥ ቢያመጣ። ያው የምታውቀው አባባል አለ፤ ቤታችን ቢጸዳ፣ እያንዳንዱ ቤት ቢጸዳ፣ እያንዳንዱ ከተማ ይጸዳል፣ እያንዳንዱ ከተማ ቢጸዳ ሀገር ይጸዳል። እያንዳንዱ ግለሰብ በራሱ ላይ ቢሰራ። አሁን የዩኔስኮን የዓለም አቀፉን ድርጅት ዩኔስኮን ብታየው የሚሰሩት በእያንዳንዱ ሰው አይምሮ ውስጥ ሰላም ከፈጠርን በዓለም ላይ ሰላም እናመጣለን ብለው ነው የሚያስቡት። በአንድ አይምሮ ውስጥ ሰላም ከፈጠርክ ሲደመር ሲደመር ዓለም ላይ ሰላም ይመጣል። እኛም ሀገር ያም ማድረግ ይቻላል። እንግዲህ እኔ በግሌ የግሌን ኤክስፒሪየንስን መጥቀስ እችላለሁ የማጠናቸው ሀገሮች አሉ። ከድህነት ከረብሻ፣ ከብጥብጥ የወጡ ሀገሮች እንደኛ በድህነት ተርታ ተመድበው ሶስተኛ ሀገሮች እየተባሉ ያላደጉ ሀገሮች እየተባሉ የወጡትንም ኤግዛምፕል መስጠት ይችላል። በግሌ እኔ የተወለድኩት ያደግኩት እንግዲህ ድሀ ከሚባል ቤተሰብና ድሀ ከሚባል ሰፈር ነው። ቴሌቪዥን እያየው አለም ያደግኩት ላይብራሪ ቴክስቡክ ለማንበብ ሁለት ሰዓት በእግሬ የሄድኩ ነበረ አነብ የነበረው ህይወት የተቀየረው ሁለት መጽሀፍቶች አንብቤ ነው። የመጀመሪያው መጽሐፍ ያነበብኩት የማርቲን ሉተር ኪንግን ዋት ማነር ኦፍ ማን የሚል የእሱን ባዮግራፊ ሳነብ አንድ ሰው ምን ያህል ለውጥ እንዳመጣ ሳይ እኔ በድህነትም ብሆን እዚህም አሁን ቦታም ብሆን ለካ ከራሴ አልፌ ሌሎች መርዳት እችላለሁ፣ ሌሎችም ማገልገል እችላለሁ የሚል ነገር ውስጤ የተፈጠረ። መንግስት ቢያደርገው ጥሩ ነው፣ ዩኒቨርሲቲዎች ቢያደርጉት ጥሩ ነው። ሌሎች ሰዎች ግን ራሳቸው እያንዳንዳቸው ወጣቶች አሁን ሰውን ሳይጠብቁ በግላቸው መጽሐፍ በማንበብ በግላቸው ቁጭ ብለው እኔ አንድ አሁን ሪሊዝ ያረኩ ቪዲዮ አለ ዩቲዩብ ላይ ሄደው የሚፈልጉ ሰዎች ማየት ይችላሉ። እኔ ፌስቡክ ላይ ፈልገው እዛ ላይ ሪሊዝ ያደረኩት ምንድን ነው ያሳየሁት፣ እኔ ገና የመጀመሪያ የመጀመሪያ ዓመት ተማሪ ሆኜ አዲስ አበባ ዩኒቨርሲቲ ሶስተኛ ዓመት ላይ የአዲስ አበባ ዩኒቨርሲቲ የተማሪዎች መሪ ሆኜ ነው የተመረጥኩት። ያን የጀመርኩት ግን ቁጭ ብዬ በመሳል ራሴ አዲስ አበባ ዩኒቨርሲቲ ውስጥ እንዴት ነው ማለፍ የምፈልገው? እንዴት ነው ማገልገል ያለብኝ? እንዴት ነው ተማሪ መሪ ሆኜ ላገለግል ምችል? እሱን ያየሁት ከሶስት ዓመት በፊት ነው። ማውራት የጀመርኩት በቅርብ ያሉ ሰዎች ከሶስት ዓመት በፊት ነው። እንቅስቃሴ ጀመርኩ፣ እዛው ፋክልቲ ውስጥ የማይታወቅ ፋክልቲ ነው፣ ትንሽ ሰዎች ቁጥር ያሉበት ነው። ከዛ ደግሞ በዩኒቨርሲቲ ሌቭል ተወዳደርኩ፣ የአዲስ አበባ ዩኒቨርሲቲ የተማሪዎች መሪ ሆኜ ተመረጥኩኝ። እንዴት የጀመረው በትልልቅ ስራ አይደለም፣ በቃ ቁጭ ብዬ በማሰብ ራዕይ በማየት ፖዘቲቭ የሆነ ነገር በማውራት ባገኘዋት አጋጣሚ እጃችሁ ባለችው ነገር አክሽን በመውሰድ ነው። ይሄ መማር አይጠይቅም። ይሄ ሀብታም መሆን አይጠይቅም። ይሄ ከተለየ ዘር መወለድ አይጠይቅም። አሁን ገጠር የምትለው ቦታ ላይ ያሉ፣ ተስፋ የቆረጠ ቦታ ላይ ያለ ኢትዮጵያዊ እጁ ላይ ያለ ነገር ነው ማውራት። ይሄ ደግሞ እኔ በግል የሚያየሁት ነው። ሌሎችም ሀገሮች ከድህነት የወጡ ያደረጉት ነገር ነው። ራሳቸውን ቢልድ አደረጉ። ከተማቸውን፣ ሀገራቸውን ቢልድ የተሻለ ኑሮ ማምጣት ችለዋል። ኢትዮጵያውያኖችም የዚህ አቅሙ አለ። ብዙ ጊዜ እንደዚህ ያሉ ሀሳቦች ሲቀርቡ ሀሳቦቹ ግዙፍ ከመሆናቸው የተነሳ በትንሹ መጀመር የሚችሉ አይመስሉም። ለብዙ ወጣቶች እንደሚታወቀው የግል እርምጃዎች ናቸው ለሀገር የሚተርፉት። አንድ ወጣት በግሉ በትንሹ ሊጀምረው የሚችለው አዎንታዊ ነገር አለ ወይ? እሱን እስቲ ንገሩ። ሰው በአቅሙ ባለበት ቦታ በትንሹ ጀምሮ እንዴት ነው ማደግ የሚችለው? ብር የለውም። አሁን ታዋቂ አይደለም። ትምህርት ላይ ኖረው ይችላል እንዴት ነው የሚጀምረው የሚለው ጥሩ ነው። ከሌላውም ሀገር ከእኛም ሀገር መውሰድ እንችላለን። ዛሬ ታዋቂ ናቸው የምንላቸው እኛ ሀገር ቤት ያሉ ሀብታሞችን ብትወስድ፣ ዘፋኞችን ብትወስድ፣ ወይም ደግሞ ነጋዴዎች ብትወስድ፣ ፖለቲከኞች ብትወስድ፣ አብዛኞቹ ታዋቂ የሆኑት የጀመሩት ከትንሽ ነገር ነው። ከሰፈራቸው ከአቅማቸው ነው የጀመሩት። ዓለም ላይም ብትወስድ፣ ማህተማ ጋንዲን ብትወስድ ከትንሽ ነ አሁንም የኛ ወጣቶች ካሉበት ፓሽናቸው ውስጣቸው የሚሰማቸው ነገር አለ። ይህን ነገር ባረግ ብለው ይሄ ነገር ውስጤ ደስ ይለኛል፣ አቅሙ አለኝ ለዚህ ነገር ፓሽኑ አለኝ፣ ይሄ ነገር ኮሚኒቴን ይረዳል፣ ቤተሰቤን ይረዳል ብለው በሚያምኑበት ነገር ላይ አንድ ነገር መጽሐፍ ማንበብ መጀመር ራሱ ትንሽ ነገር ነው። ወይም ደግሞ አጠገባቸው ያሉትን ሰዎች አስተባብረው አንድ ነገር መጀመር ጥሩ ነው። አንዳንዴ ምን እናስባለን? ሚሊዮኖችን ማብላት ፈልጋለሁ። በቃ ሄኖ ራእይ ይላል አንድ ወጣት። ጥሩ ነው፣ ወጣት ራእይ ያያል። ነገር ግን መጀመሪያ ያለበት ያ አንድ ሰው ከማብላት ማመን አለባቸው። ከትንሿ ጀምሮ መስራት አለባቸው። መጽሐፍ ከማንበብ ወይ ትምህርት ቤት ከመሄድ፣ የሆነ ነገር ከመጀመር፣ የሆነ ነገር ወጥቶ አክሽን በመውሰድ ከዛ መጀመር አለበት። በመከታተል ላይ ያላችሁት ከአሜሪካ ድምጽ ራዲዮ ወደ እናንተ እየቀረበ ያለውን ጋቢና ቪኦኤ ነው። አብራችን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። የህዋት ኃይሎች አድርሰውታል በተባለው ወታደራዊ ጥቃት ምክንያት አፋር ውስጥ የደረሰውን ሰብአዊ ቀውስ ዓለም አቀፉ ማህበረሰብ በሚዛናዊነት አላየውም ሲል የአፋር ብሔራዊ ክልላዊ መንግስት ገልጿል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ አህመድ ኮሎይታ በጥቃቱ ምክንያት ከቤት ንብረታቸው የተፈናቀሉ ከ300 ሺህ በላይ ሰዎች አስቸኳይ የምግብና የመድኃኒት እርዳታ እንደሚያስፈልጋቸውም ገልጸዋል። በአፋር የተለያዩ አካባቢዎች ተፈናቅለው በአስቸጋሪ ሁኔታ ውስጥ ለሚገኙ የህብረተሰብ ክፍሎች የምግብና የሕክምና ድጋፍ በመስጠት ላይ የሚገኘው የአፋር አርብቶ አደሮች ማህበር አስተባባሪ ቫለሪ ብራውኒንግ ተፈናቃዮቹ ያሉበትን ሁኔታ አሳሳቢ መሆኑንም ገልጸዋል። መስፍን አራጌ ዝርዝሩን ይነግረናል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊው አህመድ ኮሎይታ ከአሜሪካ ድምፅ ጋር በነበራቸው ቆይታ እንዳስታወቁት የህወሓት ኃይሎች በአካባቢው ላይ ደጋግመው በወሰዱት የጥቃት እርምጃ በተለይ ህይወቱን በእንስሳት እርባታ ላይ የመሰረቱ አርብቶ አደር ለተደጋጋሚ መፈናቀል ተዳርጓል። የክልሉ ሰሜናዊ ዞን ትግራይ አጎራባቸው የሆኑ ወረዳዎች ላይ ወረራ ፈጽመው እንግዲህ አሁን በዚህ ሰዓት በተለይ መጋሌ፣ አበዓላ፣ በራህሌ፣ ኮንባ፣ ያረብ እንደዚሁም የበዓላ ከተማ መስተዳድርንም ጨምረው እንግዲህ በዚህ አሸባሪው ኃይል የወደቀበት እና እስከ ሶስት መቶ ሺህ በላይ ማህበረሰብ የተሰደደበት፣ ሌላውም አቅም ደካሞችና ሴቶችና ህጻናት ደግሞ የአሸባሪው ኃይል እንግዲህ በሚወረውራቸው ከባድ መሳሪያዎች የአካል ጉዳት እንደዚሁም ህይወታቸውን ያጡበት ሁኔታ ነው ያለው። ከሰብአዊ ጉዳቱና ንብረት ጥፋቱ በተጨማሪ አካባቢው ማህበረሰብ ሀብት ንብረት ሆን ተብሎ እንግዲህ እንደሚዘረፍ በተለያዩ አጋጣሚዎች እኛም ሲንገልጽ ነበር። እነዚህ የህብረተሰብ ክፍሎች አሁን የት አካባቢ ሆን ያሉት? ክልሉ ዘጋጃቸው የተለያዩ መጠለያ ካምቦች አሉ በዋና ነት እንግዲህ ሰርዶ ስልሳ ወይም ደግሞ ጉያሕ የሚባል በኮሪ ወረዳ ቀበሌ ጉያሕ መጠለያ ጣቢያ የተከልሉ ማህበረሰቦች አሉ። እንደዚሁም አፍዴራም ስረባም የሚባሉ የተለያዩ የክልሉ ያዘጋጀው የአይዲፒ ወይም ደግሞ የመጠለያ ጣቢያዎች የገቡ ማህበረሰቦች አሉ። በተለያየ አካባቢዎች ደግሞ ተበትነው የቀሩና ወደ መጠለያውም ያልመጡ ማህበረሰቦች ስላሉ እነሱንም በዚህ እንግዲህ ካለበት ወደ መጠለያ ካም እንዲገቡና ድጋፍ እንዲያገኙ የሚደረግበት ሁኔታ ላይ ስራዎች እየተሰሩ ነው ማለት ነው። ጦርነቱን ተከትሎ ፈጽሞ የተባለውን የንብረት ዘረፋና የሀብት ውድመት ህወሓት በተደጋጋሚ ሲያስተባብል ይሰማል። በሌላ በኩል የአፋር ህዝብ ተገቢውን ትኩረት አላገኝም ሲሉ ዓለም አቀፉን ማህበረሰብ አቶ አህመድ ይወቅሳሉ። የዓለም ማህበረሰብ እንግዲህ ለተገዳይ አይ ማህበረሰብ በተለይም ለአርብቶ አደር ማህበረሰብ ለወራሪው ድምጽ ሆኖ ሂውማኒታሪያን ኤድ ወይም ድጋፍ ይፈልጋል የሚሉበት ሁኔታ ነው የነበረው። ግን የተወረረውና እየሞተ ላለው ማህበረሰብ ደግሞ ምንም አይነት ትኩረት ያልተሰጠበት ሁኔታዎች በተጨባጭ በመሬት ላይ ያለ እውነታ የሚያሳይ ነገር ስለሆነ ይህ ማህበረሰብ እንግዲህ ከማንኛውም ጊዜ በበለጠ አሁን ድጋፍ የሚፈልግበት ሁኔታ ላይ ነው ያለው። ዓለም አቀፉ ማህበረሰብ ሰብአዊነትን በእኩልነት ማስተናገድ ይገባዋል ያሉት ኃላፊው፣ የደረሰውን ጉዳት በአካል ተገኝቶ ከመመልከት ጀምሮ ከህዝባቸው ጎን እንዲቆም ጠይቀዋል። የክልሉ መንግስትና ባለ ድርሻ አካላት በጦርነቱ የተፈናቀሉ ሰዎችን ለመርዳት ጥረት እያደረጉ መሆናቸውን ያወሱት አቶ አህመድ ከደረሰው ሰብአዊና ቁሳዊ ጉዳት አንጻር ግን በውስን አካላት ጥረት ችግሩን መቅረፍ አይቻልም ብለዋል። መንግስትና አለም አቀፉ ማህበረሰብ የተራድኦ እጃቸውን ይዘረጉ ዘንድም ጠይቀዋል። በአፋር የተለያዩ አካባቢዎች ተፈናቅለው በአስቸጋሪ ሁኔታ ውስጥ ለሚገኙት የህብረተሰብ ክፍሎች የምግብና የሕክምና ድጋፍ በመስጠት ላይ ከሚገኙት ሀገር በቀል የተራድኦ ማህበራት አንዱ የአፋር አርብቶ አደር ማህበር የተባለው ነው። ተፈናቃዮቹ ያሉበት ሁኔታ በአለም አቀፉ ማህበረሰብም ሆነ በመገናኛ ብዙሃን ትኩረት አልተሰጠውም የሚሉት የማህበሩ አስተባባሪ ቫለሪን ብራውኒንግ ተፈናቃዮቹ በአሳሳቢ የሞትና የመኖር አደጋ ውስጥ ናቸው ብለዋል። የተፈናቀሉ ሰዎች ቁጥር ከፍተኛ መሆኑን ተከትሎ የሰብአዊ ድጋፍ ፍላጎቱ ያንን ያህል ሰፊ ነው። በዚያ ላይ በተበታተነ ሁኔታ ላይ ነው የሚገኙት። ይህም ሌላ ፈተና ነው። ምግብ የለም፣ ውሃ የለም፣ አስፈላጊ ነገሮች ሁሉ የሉም። የተፈናቀሉት ሰዎች በረሃብ በጥማትና በበሽታ ምክንያት የሞት አደጋ አንዣቦባቸዋል። ድርጅታቸው በግመል ሸክምና በሌሎች አማራጮች ተንቀሳቃሽ የጤና ባለሙያዎች ቡድንን አሰማርቶ ተፈናቃዮችን ለመድረስ ጥረት ቢያደርግም መድረስ የተቻለው ጥቂቶቹ ጋር ነው። እንደ አስተባባሪዋ በርካቶቹ ወደ መጠለያ ካምፖች ለመምጣት ስጋት እንዳለባቸው ጠቅሰዋል። ረዥም ርቀት የሚወነጨፉ ሚሳኤሎችና ታንኮች ባስከተሉት ጉዳትና ይህን ተከትሎ በተፈጠረባቸው ጭንቀት ወደ መጠለያ ካምፖች ለመምጣት ይፈራሉ። ቤተሰቦቻቸውን ጭምር በጦርነቱ አጥተዋል። እናም በጣም ጭንቀት ውስጥ በመሆናቸው ወደ አስፋልት መንገዶች አይወጡም። አንድ ላይ መሆን አይፈልጉም። በሚችሉት ሁሉ ቤተሰቦቻቸው ለአደጋ ሳይጋለጡ የሚቆዩበትን ተግባር ነው የሚሰሩት ከሲያትል ዋሽንግተን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን በመወከል ወደ አካባቢው የመጡትና ለተፈናቃዮች የምግብ ድጋፍ የሰጡት መላካሚን ቀሲስ ዶክተር ፋሲል አስረስ ጦርነቱ በተለይ በእናቶችና ህጻናት ላይ ያስከተለውን የከፋ ጉዳት ዘርዝረዋል። የተፈናቀሉ ወገኖችን አግኝተናል። በጦርነቱ ምክንያት ጉዳት የደረሰባቸው በአብዛኛው የታዘብነው እናቶች፣ ህጻናትና አረጋውያን አቅመ ደካሞች ናቸው። እዛ ያሉት ምንም የሚያስፈልጋቸው ነገር አልተ ተጠቅሟል አላቸው። ሜዳ ላይ ነው የወደቁት። ምግባቸውን የሚያበስሉት በላይ እሳት እየነደደባቸው በታች እሳት አንድደው ምግብ ሲያበስሉ ተመልክተናል። የሚጠለሉበት እንኳ ችግር እስኪሆን ድረስ ሙቀት ነው፣ ሀገሩ በረሃ ነው። ከዛ በተጨማሪ ደግሞ እነሱ በልዩ ልዩ መንገድ ተጎድተው ሜዳ ላይ ወድቀው በሚያሳዝን ሁኔታ ነው ያየ ነው። ሆስፒታሉ በበሽተኛ ተሞልቷል። በአንድ ሩም ውስጥ አስራ ስድስት አልጋ አስቀምጠው እዛ ውስጥ በልዩ ልዩ መንገድ ጉዳት የደረሰባቸው ወገኖችን ጎብኝተናል እዛ ውስጥ በቦምብ አደጋ ፊቱ የተቃጠለ ልጅ እግሩ የተቃጠለ ሁለት እግሩን ጉዳት የደረሰበት እንደዚህ ለማየት ችለናል እና እጅግ በጣም ያሳዝናል በእውነት ይህንን መመልከት ያማል የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ቦርድ ሰብሳቢ ኦስታዝ መሐመድ አባተም ጦርነቱ ያስከተለው ተጽዕኖ በማህበራዊ ትስስር ገጾችና በመገናኛ ብዙሀን ከሚነገረው እየከፋ ነው ብለውታል ጦርነት አስከፊ መሆኑን በጣላት ከመስማት ከመናገር ባሻገር እዛ መሬት ላይ ያለው ሀቅ በጣም መራር የሆነ ሀቅ ነው። ከባድ ነው። የወደሙ መሰረተ ልማቶች ትምህርት ቤቶች፣ ሆስፒታሎች እንዲሁም ደግሞ ጉዳት የደረሰባቸው ህጻናት፣ እናቶች፣ ሽማግሌዎች ታዩ። በጣም ልብ የሚነካ ነው። ከባድ ነው። አሁን ትግራይን እያስተዳደረ የሚገኘው አካል በውጭ ጉዳዮች ቢሮ ባወጣው መግለጫ በአፋር ልዩ ኃይልና በኤርትሪያ መንግስት ይደገፋል ከፋል ባለው የቀይ ባህር አፋር ኃይል በኩል የተደቀነበትን ስጋት ለመከላከል ከጥር 16 ጀምሮ እርምጃ ለመውሰድ መገደዱን ጠቅሶ ነበር። በአንጻሩ የአፋር ቀይ ባህር ኃይል የኤርትራ መንግስት ተቃዋሚ መሆኑን በማውሳት በህወሀት የከባድ መሳሪያ ድብደባ ተሰደው በመጠለያ ካምፕ የተቀመጡ አባላቱ ላይ ጭምር እስከ ሞት የደረሰ ጉዳት መድረሱን ለአሜሪካ ድምፅ ገልጿል። ወታደራዊ ጥቃቱ የአፋርና የትግራይ ህዝቦች ወንድማዊ ግንኙነት ላይ ስጋት እንዳይሆኑ ለማምከን የተወሰደ ነው የሚለው ህወሀት አፋር ውስጥ ለተራዘመ ጊዜ የመቆየትም ሆነ ግጭቱ እንዲባባስ ፍላጎት እንደሌለው መግለጹ ይታወሳል። ጦርነቱ ወር እንዳለፈው የሚናገሩት ቫለሪን ብራውኒንግ ለዓለም አቀፉ ማህበረሰብ ተከታዩም ብለዋል። ዓለም አቀፉ ማህበረሰብ እንዲህ አይነቱን ጉዳት እውቅና መስጠትና ወረራውን ማውገዝ አለበት ብዬ አስባለሁ። በዚህ ሁኔታ መቀጠል አንችልም። ኦስታዝ መሐመድ ደግሞ ጦርነቱን በጠረጴዛ ዙሪያ መክሮ ማስቆም ይገባል ባይ ናቸው። ይህን ማድረግ ካልተቻለ እንደ ሃይማኖት አባቱ ህዝቡን መልሶ ማቋቋም ቢቻል እንኳ መልሶ በሚቀሰቀስ ጦርነት መጎዳቱ አይቀርም። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ክስፍንን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። በመቀጠል ደግሞ ከአንድ ወጣት የፖለቲካ ሰው ጋር እናስተዋውቃችኋለን። አማኔ በዳሰው በዩናይትድ ስቴትስ ሚኔሶታ ግዛት ሚኒያፖሊስ ከተማ ለኮንግረስ ወይም የሕግ መወሰኛ ምክር ቤት አባልነት እየተወዳደረች የምትገኝ ትውልደ ኢትዮጵያዊ ናት። አማኔ ከኢትዮጵያ በአራት ዓመቷ ወጥታ በኬንያ ስደተኛ ካምፖች ካደገች በኋላ ወደ ዩናይትድ ስቴትስ መጥታለች። ከኤደንገረሞ ጋር ስለ እድገቷ፣ የፖለቲካ ሕይወቷ ና እንደ ስደተኛ ጥቁር ሙስሊም ሴት ለኮንግረስ መወዳደሯ ያመጣል ስለምትለው ፋይዳ ታጫውተናለች። አማኔ አስቀድማ ስለ ልጅነቷ ከምታስረዳበት ቆይታቸው ይጀምራል። የኔ ታሪክ በአሁኑ ሰዓት በዋና ከተማ ዋሽንግተን ካሉ አመራሮች እጅጉን ይለያል። የተወለድኩት ኢትዮጵያ ውስጥ በኦሮሚያ ቀርሳ ከሚባል አካባቢ ባለች እጅግ ገጠራማ መንደር ውስጥ ነው። ከዛ ከሀገር በስደት የወጣውት በአራት ዓመቴ ነው። አብዛኛውን ልጅነቴን ያሳለፍኩት በናይሮቢ ኬንያ ነው። እንደ ስደተኛ እጅግ ዝቅተኛ የኑሮ ደረጃ ባላቸው መንደሮች ውስጥ ነው የኖርኩት። ሳድግ ስደተኞችና ተፈናቃዮች ያሉባቸው ችግርና መሰረታዊ ለኑሮ የሚያስፈልጉ አቅርቦቶች በሌሉበት ነበር ያደግኩት። ነገር ግን ሁሌም ቢሆን የምለው ነገር እኔ እድለኛ መሆኔን ነው። ምክንያቱም ደግሞ ትምህርት ቤት የመግባት እድሉን ስላገኘው እንዲሁም እንደ ራሱ የሚንከባከብ ማህበረሰብ ውስጥ በማደጌ ነው። ወደ አሜሪካ የመጣሁት በአስራ ሶስት ዓመቴ ነው። ከልጅነቴ ጀምሮም ማህበረሰብ ማደራጀት አለብኝ ብዬ ስለማምን ወደዚህ የገባሁት ገና በልጅነት ነው። ከዛን ጊዜ ጀምሮም በሚኖሶታን የኖርኩት፣ የተማርኩትም በሀምሊን ዩኒቨርሲቲ ፖለቲካል ሳይንስ ነው። አሁን ደግሞ ለኮንግረስ እየተወዳደርኩ ሲሆን የሰላሳ ሁለት ዓመት ሚሊኒያል ነኝ። So, um, you said in your stay in Kenya, you have uh, experienced so many things. And you. It's, it's really challenging, right? What, one of the biggest hurdles of, of being a refugee is that you don't necessarily have that childhood upbringing of both parents. Being there. <laughs> በጣም አስፈላጊ ነገር ነው። ለዛም ይመስለኛል ሰዎችን ማስተባበር የጀመርኩት በዙሪያ የሚንከባከቡኝ ሰዎች ነበሩ። ስለዚህ ምንም እንኳን ሰዎች በደንብ አይተሳሰሩም፣ የሚያስቡልሽ ሰዎች መኖራቸው አስፈላጊ መሆኑን የተረዳሁበት ነው። እናም እነዚህ የልጅነት ችግሮችን በዚህ መልኩ ያሳለፍኳቸው ይመስለኛል። ኦኬ ስ ዩናይትድ ስቴትስ ከመጣሽ በኋላ ሲያጋጠመሽ ነገር ምን ይመስላል? አሁን ለደረሽበት ሁኔታስ ምን አይነት ነገሮች ሚና ነበራቸው? በጣም መሰረታዊ ነገር ማህበረሰብ ይመስለኛል። ህይወትሽን የሚመራልሽ ማህበረሰብ ካለ ስኬታማ ትሆኛለሽ። እንግሊዝኛ ተናጋሪ ብሆንም እዚህ የመጣው ጊዜ እንግሊዝኛ ትክክል ነው ወይ እያልኳስብ ነበር። ነገር ግን ሳድግ በዙሪያ ጠንካራ ሴቶች ነበሩ። እጅግ ትልቅ የሆነ የኦሮሞ የኤርትራ፣ የኢትዮጵያ የሶማሌ በአጠቃላይ የምስራቅ አፍሪካ ማህበረሰብ ያለበት ቦታ መሆኑ እንደ ቤቴ እንዲሰማኝ አድርጎኛል። ሳድግ አንቺ አቅም አለሽ ተብዬን ያደግኩት ወንዶች አዛዥ በሆኑበት ማህበረሰብ ውስጥ ይሄ ትልቅ ነገር ነው። ዩኒቨርሲቲ ከሄድኩም በኋላ የሰብአዊ መብት ጥሰቶችን በተመለከተ የሚዘጋጁ ሰልፎች ላይ እሳተፍ ነበር። ተመራጮችንም እከታተላለሁ። ከኢትዮጵያ እንደመጣች እንዳንዲት ጥቁር ሙስሊም ሴት ብዙ ችግሮች ገጥመውኛል። ስለዚህ ለራሴ መቆም አለብኝ ብዬ መታገል ጀመርኩ። እስቲ አሁን ደግሞ ስለ ውክልና እናውራ። እንደ ስደተኛ ጥቁር ሙስሊም ሴት አንቺ ለኮንግረስ መመረጥሽ ላደግሽበት ማህበረሰብ እንዲሁም ለታዳጊ ስደተኛ ጥቁር ሴቶች ያለው ሚና ምንድን ነው ትያለሽ? You have many identities that are marginalized, you bear a tremendous responsibility. እንደዚህ አይነት በሁሉም መልኩ የተገለለን ማህበረሰብ መወከል እጅግ ትልቅ ኃላፊነት ነው። በትክክለኛው መንገድ ህይወትን በሚቀይር መንገድ እየታገልኩ ነው ወይ ብለሽ ታስቢያለሽ። በዋና ከተማ ያሉ አመራሮች የሚያወሯቸው ነገሮች ማህበረሰባችንን ይቀይራሉ። እኛ እዚህ በስደት ስንመጣ ተስፋ ብቻ ይዘን ባዶ እጃችንን ነው የምንመጣው። ቤተሰቦቻችን ያስቀመጡልን የትውልድ ሀብት የለንም። እኔ ሁሌም እንደምለው እዚህ የደረስኩት ዘመቻይ በህዝብ ስለሚደገፍ ነው። ምክንያቱም ከኃይል ከገንዘብ አልመጣሁም። እኔ በድህነት መኖሬ ደግሞ ሰዎች የሚያልፉበትን እንድረዳ ረድቶኛል። ትኩረቴ ሰራተኛው ማህበረሰብ ሲሆን፣ ዝም ማለትና የመገፋት ፍላጎት የለኝም። እዚህ ሀገር ለኮንግረስ እየተወዳደርሽ ነው፣ ግን ኢትዮጵያ ውስጥ ያለውን የፖለቲካ ሁኔታም ታውቂዋለሽ። ኢትዮጵያ ደግሞ አብዛኛው ሕዝቧ ወጣት የሆነባት ሀገር ናትና ወጣቶች የለውጥ አካል እንዲሆኑ ምን ማድረግ አለባቸው ትያለሽ? ኢትዮጵያ ውስጥ እየሆነ ያለው ነገር በጣም ያሳዝናል። በአጠቃላይ ምስራቅ አፍሪካ ደግሞ ከፍተኛ የሆነ ወጣት አለ እና ደግሞ ተስፋ አለኝ አንድ የምመክረው ነገር በዚህ ቀውስ ውስጥና ችግር መካከል ወጣቱ ተስፋ መቁረጥ እንደሌለበት ነው። ሰላምን ማስቀደምና አስቸኳይ ለሆኑ ነገሮች ትኩረት እንዲደረግ እመክራለሁ። አለበለዚያ እነዚህ ነገሮች ተስፋችንን እያጠፉ ወደኋላ ይጎትቱናል። ወጣቶች ለወደፊት ሕይወታቸው ለውጥ ለማምጣት መነሳት አለባቸው። ከዛ ነው የሚጀምረው። አማኔ በዳሰው፣ ስለነበረን ቆይታ ባንድ ድምጽ ስም አመሰግናለሁ። አመሰግናለሁ። ሄደን እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። አንድ መልእክት ሰምተን እንመለሳለን።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 አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን ጋቢና ቪኦኤ ከአሜሪካ ድምፅ የሚተላለፍ ልዩ የወጣቶች መርሃ ግብር ነው ዛሬ ሳስተናግዳችሁ ያመሸው ሀብታሙ ስዩም ነኝ በድምፅና ምስል ምህንድስ ነው ደግሞ ኤልያስ አስማረ እስካሁን ድረስ አብሮን ነበረ በነገ ሁለትም እንዲሁ ተገናኝተን ወጣቶችን የሚመለከቱ አለም አቀፍና ሀገራዊ ጉዳዮችን እናነሳሳለን በዛሬ መልካም ምሽት ይሆንላችሁ እናመሰግናለን